ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሁፎችን ጨምቆ ያቀርባል። ሟቹ ጠቅላይ ሚኒስትር መለስ ዜናዊ ሰላማዊ የሥልጣን ችግር ውርስ ትተው ማልፋቸው ማለፋቸው ተገለጸ። 37 ሚሊዮን የሚሆኑ ሰዎች የምግብ ረድኤት ያስፈልጋቸዋል ተባለ። የኢትዮጵያ የወርቅ ሀብት የሀገሪቱን ልማት እንደሚያዳብር ታወቀ። የሚሉትን ርዕሶች ነው ዛሬ የምንመለከተው። አፍሪካን አርጊመንት በተባለው ስለ አፍሪካ ጉዳይ ምሁራዊ ጽሑፎችና ትንተናዎች በሚያቀርብ ድህረ ገጽ ላይ የወጣው የጃላል አብደላቲፍ ጽሑፍ በኢትዮጵያ ስለታየው ሰላማዊ ስልጣን ሽግግር ተንትኗል። ሟቹ ጠቅላይ ሚኒስትር መለስ ዜናዊ ለሀገሪቱ የተውት ውርስ ግለሰብ መሪዎች ሊመጡና ሊሄዱ ይችላሉ፣ ስርዓቱ ግን ይቀጥላል የሚለው ዘመናዊ መንግስታዊ ሥርዓት ነው። ይህም በሀገሪቱ ዘመናዊ ታሪክ የመጀመሪያ ሰላማዊ የስልጣን ሽግግር እንዲደረግ አስችሏል ይላል ጽሑፉ። በብሔር ብሔረሰቦች ፌዴራላዊ አስተዳደር ላይ የተመሰረተው ሥርዓት መንፈስ አቶ ደሳለኝ ኃይለ ማርያም ለጠቅላይ ሚኒስትርነት በመምረጡ ተግባር ላይ በግልጽ ተንጸባርቋል። ከአናሳ ብሔረሰቦች አንዱ በሆነው ወላይታ የተወለዱት አቶ ኃይለ ማርያም ደሳለኝ የጠቅላይ ሚኒስትር መለስ ዜናዊን ቦታ ተረክበዋል። የኢትዮጵያው ህብረ ብሔር ፌዴራላዊ ስርዓት ህገ መንግሥት የብሔር ብሔረሰቦች አባላት በክልላዊም ሆነ በማዕከላዊ ደረጃ የስልጣን ድርሻ የሚያገኙበት ዋስትና ይሰጣል። አዲሱ ጠቅላይ ሚኒስትር የወላይታ ብሔረሰብ አባል መሆናቸው ራሱ ተለቅ ባሉት ብሔር ብሔረሰቦች መካከል የስልጣን ሚዛን ለመጠበቅ የሚረዳ ተምሳሌታዊ እርምጃ ነው፣ ተለቅ ባሉ ክልሎች መካከል ሊኖር የሚችለውን የስልጣን ትግል ያስወግዳል ሲል የጃላል አብደላቲፍ ጽሑፍ አስምሮበታል። አያይዞም ጽሁፉ አዲሱ ጠቅላይ ሚኒስትር በአሁኑ ወቅት በጠቅላይ ሚኒስትር መለስ አነሳሽነት የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ፓርቲ መመሪያ የሆነውን የአምስት ዓመታት የትራንስፎርሜሽን እቅድ ተግባራዊ እንዲያደርጉ ይጠበቃል። ይህም በሟቹ ጠቅላይ ሚኒስትር አፍላቂነት የተቀየሰውን ሕዳሴ ግድብ መጠናቀቅን ያቅፋል ይላል የጀላል አብደላቲፍ ጽሁፍ። ኢትዮጵያ በአፍሪቃ ቀንድ ስላላት ቦታ ሲተነትን ደግሞ የአፍሪቃ ቀንድ ከባድ አካባቢ ነው። ይሁንና ኢትዮጵያ ለአካባቢው ሰላምና መረጋጋት አስተዋጽኦ ማበርከቷ ይቀጥላል። ሀገሪቱ ይህን ሚና የምትይዘውም በምርጫ ሳይሆን የራሷ ፀጥታና መረጋጋት በክልሉ ካሉት ሀገሮች ሁኔታ ጋር የተሳሰረ ስለሆነ አስፈላጊ በመሆኑ ነው ሲል ያስገነዝባል። ይህም በዓለም ደረጃ ሰላምንና ጸጥታን ለማጠናከር ከዩናይትድ ስቴትስና ከአውሮፓ ህብረት ጋር መስራትን ያቅፋል ሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ ለኢትዮጵያ ጠንካራ መሰረት ጥለው አልፈዋል። አሁን ደግሞ የኢትዮጵያው መንግስት መሰረቱ እንዲሰርጽና እንዲጸና መስራቱን ይቀጥላል ሲል አፍሪክን አርጊመንትስ ላይ የወጣው የጀላል አብደላቲፍ ጽሑፍ አስነብቧል። አፍሪክን አርጊመንትስ ላይ የወጣ የዶክተር ሰሎሞን አየለ ደርሶ ጽሑፍ ደግሞ የጠቅላይ ሚኒስትሩ ህልፈት አደገኛ ሁኔታ ሊያስከትል ይችላል ለሚለው ስጋት ምላሽ ሲሰጥ የጸጥታውና ወታደራዊ ኃይል እንዲሁም የፖሊስና የስለላው ኃይል በአብዛኛው እንዳለ ነው። በእርግጥ ዲሞክራሲያዊ መርሆችን ያለመከተሉ ተግባርና ከገዢው ፓርቲ ጋር መተሳሰሩ አንደምታ ሊኖረው ይችላል። መንግስታዊ አገልግሎትም ቢሆን በአንዳንድ ዘርፎች በሙስናና በዝምድናዊ አሰራር የተዘፈቀ ቢሆንም ችግር ሳይገጥመው ስራውን እንደ ድሮ እያከናወነ ነው ይላል። ሌላው ትኩረት የተደረገበት ነጥብ የኢትዮጵያ እስትራቴጂያዊ አቀማመጥና ችግር በማይለይበት አካባቢ የመረጋጋት ኃይል ሆና የምትጫወተውን ሚና ነው። ኢትዮጵያ የኢጋድ ማለት የምስራቅ አፍሪቃ ኢኮኖሚ ትብብር ሀገሮች ማዕከል ነች። ከኡጋንዳ በስተቀር ከሁሉም የኢጋድ ሀገሮች ጋር በድንበር የምትገናኘው ኢትዮጵያ ብቻ ናት። ኢትዮጵያ በጅቡቲ ወደብ የምትተማመን መሆኗ ራሱ ለጅቡቲ ወሳኝ የገቢ ምንጭ ነው። በሕዝብ ብዛት ከአካባቢው ቀዳሚ ቦታ የምትይዘው ኢትዮጵያ እያደገ በመሄድ ላይ ያለው ኢኮኖሚዋ ስታከልበት ግዙፍ ገበያ ይፈጥራል ሲል በአፍሪካን አርጊመንትስ የወጣው የዶክተር ሰለሞን ጽሑፍ ተንትኗል። አለርት ኔት የተባለው የአየር ንብረት ለውጥ በሰዎች ላይ የሚያስከትለውን ጉዳት በሚመለከት ዜናና ትንታኔ የሚያቀርብ ድረገጽ ደግሞ ወሳኝ በሆነው የበልግ ዝናብ እጥረት ምክንያት 37 ሚሊዮን የሚሆኑ ኢትዮጵያውያን ከነሐሴ እስከ ታሳስ ወር ባለው ጊዜ ረድኤት እንደሚያስፈልጋቸው የኢትዮጵያ መንግሥት ማስታወቁን ጠቅሷል። የበልግ ዝናብ እጥረት የተከሰተው በአየር ንብረት ለውጥ ምክንያት መሆኑን ድረገጹ ጨምሮ ገልጿል። የበልግ ዝናብ ስንዴን፣ ገብስን፣ ጤፍን ለመሳሰሉት በአጭር ጊዜ የሚደርሱና በቆሎን፣ ማሽላንና ዝንጋዳን ለመሳሰሉት ረዘም ያለ ጊዜ ለሚወስዱት ሰብሎች ያስፈልጋል። በአየር ለውጥ ምክንያት የምግብ ዋስትናው ችግርና ድህነት እየከፋ መሄዱን መሰረት በማድረግ የኢትዮጵያ መንግስት የእርሻ ምርቶችን ከፍ ለማድረግ ሞክሯል። ኢትዮጵያ በቅርቡ የመኸር ወቅት ከ218 ሚሊዮን ኩንታል በላይ ምርት አስገብታለች። ባለፈው መኸር ከገባው በ13 ሚሊዮን ኩንታል ልቋል። ይሁንና አሁንም ቢሆን ምርቱ ለመላይ ሀገሪቱ ህዝብ በቂ ምግብ ከማቅረብ አንጻር ሲታይ ከሚያስፈልገው የምርት መጠን ከ90 ከመቶ ያነሰ እንደሆነ መንግስታዊ ያልሆነው የኢትዮጵያ የኢኮኖሚ ማህበረሰብ ጠቁሟል። በበልግ ዝናብ እጥረት ይበልጥ ከተጎዱት አካባቢዎች መካከል የደቡብ ህዝቦች ክልል፣ ኦሮሚያና ምስራቅ አማራ እንዲሁም ሶማሊያ ክልል እንደሆኑ በኢትዮጵያ የዓለም የምግብ ፕሮግራም አስተባባሪ አብዱ ዲያንግ ገልጸዋል ሲል አለርትኔት ጠቅሷል። ዘ ጋርዲያን የተባለው የብሪታንያ ጋዜጣ በበኩሉ በኢትዮጵያ ስላለው የወርቅ ሀብት ሲገልጽ ኢትዮጵያውያን ከጠቅላይ ሚኒስትር መለስ ዜናዊ ህልፈት በኋላ የሚታያቸው ሁኔታ ብሩህ ባይሆንም ከተፈጥሮ ሀብት አንጻር ሲታይ ግን ወርቃማ ሁኔታ ነው ያለው ይላል። ኒውዮርታ ሚነራልስ የተባለው የብሪታንያ ኩባንያ በምዕራብ ኢትዮጵያ የ52 ቶን ክምችት አለው ተብሎ ከሚገመተው ቦታ ወርቅ ለማውጣት ፈቃድ ወደ ማግኘት እንደተቃረበ ጋዜጣው ጠቅሷል። እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት በታንዘኒያ የወርቅ ሀብት በተጎላበተበት ወቅት እዛው የነበሩት የኩባንያው ኃላፊ ሪቻርድ ቼዝ በኢትዮጵያ ገና ያልተነኩ እምቅ ሀብቶች እንዳሉ ገልጸው በታንዜኒያ ካለው ብዙም እንደማይል የመጥቀሳቸውን ጋዜጣው አውስቷል። ኢትዮጵያ ከዚህ ሌላ አልማዝንና ሳፋየር የተባሉትን አይነት የክቡር ድንጋይ ሀብት እንዳላት፣ ፖታሽ የሚገኙባቸው የኢንዱስትሪ ማዕድኖች ባለቤትም እንደሆነች ጋርዲያን ጋዜጣ ጠቅሷል። የነዚህ እምቅ ሀብቶች መልማት ለሀገሪቱ የእቅድ ስትራቴጂ ወሳኝ ነው። ከአፍሪቃ ዋናዋ ቡና ላኪ የሆነችው ኢትዮጵያ በእርሻ ውጤቶች ላይ ብቻ ከመተማመን አልፋ የውጭ ገቢዋ ምንጭ እንዲሰፋ ያደርጋል ይላል ጋርዲያን ድረገጽ። በቅርብ ወጣው ጥናት መሰረት የኢትዮጵያ ወርቅ ሀብት 500 ቶን እንደሚሆን አመልክቷል። የወርቅ ምርት በዓመት 40 ቶን ሊደርስ እንደሚችልና ሀገሪቱ አሁን ባለው የወርቅ ዋጋ ወደ 1.7 ቢሊዮን ዶላር ገቢ በማስገኘት ልማትን ሊያቀላጥፍ እንደሚችል መንግስት ገልጿል። ከወርቅ ቀጥሎ በኢትዮጵያ ሌላው እጅግ ተፈላጊ የሆነው የተፈጥሮ ሀብት ታንታለም የተባለው ለተንቀሳቃሽ ስልክ ለካሜራና ለኮምፒውተሮች የሚያገለግል ንጥረ ነገር ነው። የቻይና ኩባንያዎች በኢትዮጵያ የመንግስት ይዞታ በሆነው የታንታለም አምራች ኩባንያ ላይ አይናቸውን ጥለዋል። ኩባንያው በታንታለም ምርት ከዓለም ስድስተኛው እንደሆነ መግለጹን ጋርዲያን ጠቁሟል። ኢትዮጵያ ከቻይና፣ ከደቡብ አፍሪቃ፣ ከብሪታንያ፣ ከዩናይትድ ስቴትስ እና ከካናዳ የሚገኙባቸው 250 የውጭ ኩባንያዎች የተፈጥሮ ሀብት እንዲዳስሱ ፈቃድ ሰጥታለች። በማያስተማምነው የአፍሪቃ ቀንድ ሀገሮች ሁኔታ ኢትዮጵያ የተረጋጋችና ለመዋዕለንዋይ ፍሰት የምታመች ሀገር ሆና ትታያለች። በጠቅላይ ሚኒስትር መለስ አስተዳደር ወቅት ኢትዮጵያ የበርካታ የውጭ መዋዕለንዋይ መስህብ ሆና ቆይታለች በሚቀጥለው አመራር ወቅትም ይቀጥል እንደሆነ በሂደት የሚታይ ጉዳይ ነው ሲል ደ ጋርዲያን የተባለው የብሪታንያ ጋዜጣ ድረገጽ አስነብቧል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃል። ሳምንት በሌላ ቅንብር እስክንገናኝ በደህና ያቆየን።